ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ፣ ከአሜሪካ ድምፅ ዛሬ ምሽት። አብራችሁን ከቆያችሁ ቀጣዮችን ጉዳዮች እናጋራችኋለን። ልጆች በያልባሌ ቦታ አሁን በብስጭት ወደ ሌላ ሱስና ወደ ሌላ ነገር እየገቡ ነው ያሉ በስነ ልቦናም እየሞቱ ነው ያሉት ለአይምሮ ህመምም እየተዳረጉ ነው ያሉት። በሰሜን ኢትዮጵያ የነበረውን ጦርነት ተከትሎ ወደ ሌላ ዩኒቨርሲቲ የተዘዋወሩ ተማሪዎች ትምህርታቸውን መቀጠል እንዳልቻሉ ተናግረዋል። ቅሬታቸውን በምሽቱ እናዳምጣለን። ሀገር ያለው ትልቅ ችግር ምንድነው?

ኢትዮጵያ የጤና ስርዓቷን ለማዘመን ጥረት በማድረግ ላይ ትገኛለች። በዚህ ጥረት ውስጥ ተሳታፊ የሆነው ኦርቢስ ተቋም መስራች ፓዚዮን ቸርነትን ነው የሰማናቸው። ሙሉ ጉዳዩ በምሽቱ ይደመጣል። እኒና ሌሎች ጉዳዮች የተካተቱበትን መሰናደው ሀብታም ስዩም ምር አለው። ኤልያስ አስማሪ ደግሞ የምስልና የድምፅ ምህንድስናውን ይከውናል። እንዲሁም ሲሳይ ተሾመና ግርማ ደገፋ የምስል አቀናባሪዎቻችን ናቸው። አስቀድመን የዓለም ዜናዎችን እናሰማችሁ። ስመኝ ሸቆየ አመሰግናለሁ፣ ሀብታሙ። የዩናይትድ ስቴትስ መንግስት በዩናይትድ ስቴትስ ዓለም አቀፍ የልማትና ተራድኦ ድርጅት ዩኤስኤድ አማካኝነት በኢትዮጵያ ኦሮሚያ ክልል ከ400 ሺህ በላይ ሰዎችን ኑሮ ሊያሻሽል የሚችል የ10 ነጥብ 2 ቢሊየን ብር ሁለት አዳዲስ የመዋለ ንዋይ ፕሮጀክቶችን ተግባራዊ እንደሚያደርግ አስታወቀ። በኢፋና በዩስኤር ተግባራዊ የሚደረጉት ሁለቱ የመዋለ ንዋይ ፕሮጀክቶች በኢትዮጵያ መንግስት የሚመራውንና 9 ሚሊዮን ሰዎች ራሳቸውን ከድህነት እንዲያወጡ የሚያግዘውን የማህበራዊ የምርት ደህንነት ወይም ሴፍቲኔት መርሃ ግብር እንደሚያጠናክር በኢትዮጵያ የሚገኘው የዩናይትድ ስቴትስ ኤምባሲ ትላንት ባወጣው መግለጫ አስታውቋል። መርሃ ግብሮቹ በዩናይትድ ስቴትስና በኢትዮጵያ መካከል የቆየውን ወዳጅነትና የጋራ ፍላጎት እንደሚያረጋግጡ መግለጫው አመልክቶ፣ ድጋፉ በሁሉም አካባቢ ያሉ ኢትዮጵያውያን የተሻለ ጤናማና የበለጸገ ህይወት እንዲመሩ የሚያግዝ መሆኑን ጠቁሟል። ዩናይትድ ስቴትስ ሁለት ሚሊዮን የሚሆን የፋይዘር ኮቪድ-19 ክትባት ወደ ኬንያና ሞሮኮ ልትልክ መሆኑን ዋይት ሀውስ ትላንት አስታውቋል። አንድ የዋይት ሀውስ ኃላፊ ለአሜሪካ ድምጽ ሲናገሩ ፕሬዝዳንቱ ኮቪድ-19ን ለመዋጋት በሚደረገው ጥረት ዩናይትድ ስቴትስ መሪ ትሆናለች ማለታቸውን ገልጸው ለኬንያና ሞሮኮ ህዝቦች ይህንን ደህንነቱ የተረጋገጠና አስተማማኝ ክትባት በመላካችን ኩራት ይሰማናል ብለዋል። ኬንያ ከዚህ ድጋፍ 517 ሺህ ጠብታ ክትባቶች የምታገኝ ሲሆን ሞሮኮ ከ1 ሚሊዮን 599 ሺህ በላይ ክትባቶች ይደርሳታል። ክትባቱ ኮቫክስ በተሰኘው ክትባቶችን በዓለም አቀፍ ደረጃ እኩል ለማከፋፈል በተቋቋመው ተቋም በኩል የሚደርስ መሆኑም ታውቋል። በሁለቱም ሀገሮች ክትባቱ በአግባቡ ለሰው እንዲደርስ ለማድረግ የሳይንስ የሕግና አስተዳደር ሰዎች በተቀናጀ ሁኔታ እየሰሩ መሆኑን መሆኑንም የዋይት ሀውስ መግለጫ ጨምሮ አስታውቋል። የዩጋንዳ መንግስትን በመተቸት የሚታወቀው ጸሐፊና ዓለም አቀፍ ሽልማት ተሸላሚ ካኮንዛ ሩኪራ ባሻይጃ ከነበረበት እስር ቤት በዋስ እንዲፈታ ፍርድ ቤት በወሰነ በሰዓታት ውስጥ በድጋሚ መታሰሩን ጠበቆቹ አስታውቀዋል። የሲቪል ልብስ የለበሱ ሰዎች ከነበረበት እስር ቤት አውጥተው ወዳልታወቀ ቦታ እንደወሰዱትም ጠበቆቹ ተናግረዋል። ሩኪራ ባሻይጃ በታህሳስ ወር ታስሮ ምንም አይነት ክስ ሳይመሰረትበት ባልታወቀ ቦታ ከሰው ጋር ሳይገናኝ ታስሮ ቆየ። በኋላ በፕሬዝዳንቱ ዩዌሪ ሙሴቪኒ እና ልጃቸው ሊቴናንት ጀነራል ሙሂዚ ካይነሩጋባ ላይ መጥፎ ንግግር ተናግሯል በሚል ሁለት ክሶች ተመስርተውበታል። ሩኪራ ባሻይጃ በአንድ ምናባዊ ሀገር፣ የሚፈጸም ሙስና እና ራስ ወዳድነት ላይ በጻፈው ረጅም ልቦለድ የሚታወቅ ሲሆን ብዙዎች ምናባዊቷ አገር ዩጋንዳ እንደሆነች ያምናሉ። የሩሲያ የዩክሬን የጀርመንና የፈረንሳይ ባለስልጣናት ትላንት በፈረንሳይ ዋና ከተማ ፓሪስ ላይ ተገናኝተው በሩሲያና ዩክሬን ድንበር ዙሪያ ስላለው ውጥረት መነጋገራቸው ተገልጿል። ምዕራቢያን አገሮች ሩሲያ በዩክሬን ድንበር አቅራቢያ ባከማቸችው አንድ መቶ ሺህ ጦር የተነሳ ዩክሬንን ልትወር ትችላለች የሚል ስጋት የገባቸው ሲሆን ሩሲያ ዩክሬንን የመውረር ሀሳብ የሌላት መሆኑን ገልጻለች። ይሁን እንጂ የሰሜን አትላንቲክ ቃል ድርጅት ኔቶ ወደ ሩሲያ አቅጣጫ የማ የማይስፋፋ ላለመሆኑ ማረጋገጫ እንዲሰጠኝ እፈልጋለሁ ብላለች። የሩሲያ ፕሬዝዳንት ቃል አቀባይ ዲሚትሪ ፔስኮቭ በፓሪሱ ውይይት ትልቅ ውጤት የሚያመጣ ግልጽ ንግግር ይደረጋል ብለው ተስፋ እንደሚያደርጉ አስታውቀዋል። የዩክሬኑ ፕሬዚዳንትም ይህን እንደሚጠብቁ በወጡት የትዊተር መልእክት ገልጸዋል። በዚህ መሀል ሩሲያ የምስራቅ አውሮፓ ከምትገኘው ቤላሩስ ጋር ወታደራዊ የጦር ልምምድ እያደረገች መሆኑን ገልጻ ተጨማሪ ወታደሮችንም ወደዚያ መላኳን አስታውቃለች። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በሰጡት መግለጫ ሩሲያ ዩክሬንን ብትወር ከባድ ጉዳት የሚከተላት መሆኑን አስታውቀዋል። አድማጮች ለሰዓቱ ያዝኳቸው ያላቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ ሽ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በፌስቡክ በበይነ መረብ ገጻችን፣ እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። አሁን ወደ ቀዳሚ ጉዳይ እንሻገር። በትግራይ ክልል ካሉ ዩኒቨርሲቲዎችና ከወልዲያ ዩኒቨርሲቲ በአማራ ክልል ወዳሉ ሶስት ዩኒቨርሲቲዎች የተመደቡ ተማሪዎች እስካሁን መፍትሄ አላገኘንም ብለዋል። ተማሪዎቹ ቅሬታቸውን ለማሰማት ወደ ትምህርት ሚኒስቴር በተደጋጋሚ ቢያመሩም መልስ የሚሰጣቸው አካል እንዳላገኙም ተናግረዋል። ተማሪዎቹ አሁን ላይ ለስነ ልቦናና ለሌሎች ችግሮች መጋለጣቸውን ለአሜሪካ ድምፅ ገልጸዋል። ከሚኒስትሩ ምላሽ ለማግኘት የተደረገው ጥረት ለጊዜው አልተሳካም። ሙሉ ጉዳዩን ኬኔዲ አባተ እንደሚከተለው ያስደምጠናል። በሰሜን ኢትዮጵያው ግጭት ምክንያት በትግራይ ክልል ባሉ ዩኒቨርሲቲዎች እንዲሁም በአማራ ክልል ወልዲያ ዩኒቨርሲቲ ይማሩ የነበሩ ከ አስር ሺህ በላይ ተማሪዎችን በሌሎች ዩኒቨርሲቲዎች መመደቡን የትምህርት ሚኒስቴር መግለጹ ይታወሳል። ከነዚህም አብዛኛው ወደ ተመደቡበት በመሄድ ትምህርታቸውን የጀመሩ ቢሆንም በአማራ ክልል በሚገኙት የጎንደር፣ የባህር ዳርና የደብረ ብርሃን ዩኒቨርሲቲዎች የተመደቡ ተማሪዎች ግን እስካሁን እንዳልገቡ በመግለጽ ቅሬታቸውን ለማሰማት ትምህርት ሚኒስቴር በተደጋጋሚ ቢመላለሱም መፍትሄ እንዳላገኙ ይገልጻሉ። ስሜ እየሩስ ደጉ ከህግ ትምህርት ክፍል ከአድግራት ዩኒቨርሲቲ ወደ ደብረ ብርሃን ዩኒቨርሲቲ እኔ የመጨረሻ ዓመት ተማሪ ነኝ። የመጣሁትኝ የህግ ተማሪዎችን ወክዬ ነው። እኛ የቀረን ኤግዚት ኤግዚት ኤግዛምና አፓረንትሺፕ ብቻ ነው። ሌላውን ጨርሰናል። ደብረ ብርሃን ሪፕሌስ ተደርገን ነበረ። ስቲል ደብረ ብርሃንም አልቀበልም ብሎ አናውንስ አድርጓል። ቁስለኞች ስላሉ ብሎ ህይወታችን፣ ጊዜያችንን ሉዝ እያደረግን ነው። የእኛ መጨረሻ ምንድን ነው? እዚህ ስንገባ ሊያናግሩን ራሱ ፈቃደኛ አይደለም። አሁን ገብተን ነበረ። ከዛ ውስጥ ነው የወጣሁት። በዘበኛ ነው ውጡ፣ በቃ ጨርሰናል ብለውናል ና ያሉት። እስቲል ግን እኛ እንወጣም ብለን፣ ሁሉም ብዙ ተማሪ ያለ ውስጥ እየጠበቀ ነው፣ ዶክተር ብርሃኑ እስከሚመጡ ድረስ ማለት ነው። ስሜ ብስራት ፋንታሁን ይባላል። የአራተኛ ዓመት የመቀሌ ዩኒቨርሲቲ ኢንቫይሮንመንታል ሄልስ ተመራቂ ተማሪ ነበርኩኝ። እኔ የተመደብኩት ጎንደር ዩኒቨርሲቲ ነበር። እስቲል ነው ግን ምንም አይነት መልስ እያገኘን አይደለም። ትምህርት ሚኒስቴርም የተመላለስን ማንም ሰው ሊሰማን ፈቃደኛ አይደለም። ተመራቂ ተማሪ ነበር፣ ልንመረቅ ሁለት ወር ነበር ሊቀረን። ጎንደር ዩኒቨርሲቲ ተማሪዎች ወክለን ጠይቀን ነበር አስጠይቀን ነበር። እንደማይጠሩ ነው የነገሩ። በቃ እንቀበለን ብለዋል። ማለት አሁን ባለብን ሲቹዌሽን አልተረጋጋም። እዛም ያለው ነገር የራሱን ተማሪ ያለበት አንቀበልም ብለውናል። ስለዚህ ወደ ሌላ ዩኒቨርስቲ የትምህርት ሚኒስቴር ይመድባችሁ አሳውቀናል ብለው ተናግሯል። ጓደኞቻችን ሊመረቁ ቀናቶች ናቸው የቀራቸው ምንም ነገር አላገኘም እስካሁን ድረስ ስለዚህ እኛ መንግስት እንዲሰማ ነው። ምን ጠይቀናል? ይህን ነገር እንዲመልስልን ነው። ምን ጠይቀን የጎንደርና የደብረ ብርሃን ዩኒቨርሲቲዎች አዲስ የተመደቡትን ተማሪዎች እንደማይቀበሏቸው በግልጽ ማሳወቃቸውን የሚገልጹት ቅሬታ አቅራቢዎቹ ባህርዳር ዩኒቨርሲቲ ግን እስካሁን ያሳወቀው ነገር እንደሌለ ተናግረዋል። ዩኒቨርሲቲዎቹ ነባር ተማሪዎቻቸውን በመቀበል ላይ ቢሆኑም የእነርሱ ጉዳይ እልባት አለማግኘቱ ለስነ ልቦናና ና ለሌሎች ችግሮች እያጋለጣቸው እንደሆነ ቅሬታ አቅራቢ ተማሪዎች አመልክተዋል። ከመቀሌ ዩኒቨርሲቲ ባህር ዳር የተመደበው አራተኛ ዓመት የኬሚካል ኢንጂነሪንግ ተማሪ ኤልያስ እና ሌላኛዋ ከዚያው ከመቀሌ ጎንደር ዩኒቨርሲቲ የተመደበችው የአራተኛ ዓመት የሕግ ተማሪ ሳራ ዳንኤል ስሜታቸውን እንዲህ ይገልጻሉ። በጣም ዲፕሬሽን ውስጥ የገባም ተማሪ አለ። ምናምን ማያስተምሩን ከሆነ ይንገሩ። በግልጽ ይንገሩን። ኦፊሻል የሆነ ነገር ይንገሩን ቢያንስ ቢያንስ። እና በጣም ግራ ተጋብተናል። አሁን ጭንቀት ላይ ነን፣ ተማሪዎች በሙሉ ጭንቀት ላይ ናቸው። ልክ ሐዋሳ እንድትጠሩት፣ ሌላ ግቢ እንድትጠሩት፣ እንደ አርባ ምንጭ ምናምን እንድትጠሩት፣ እኛም እንግባ፣ እንማር፣ መብት አለን ነው እያልን ያለው። ወይ ያለውን ነገር በግልጽ ይንገሩን፣ አትማሩም ካሉ ይንገሩ፣ እኛ ሌላ ነገር እንጀምር። አሁን ሌላ ነገር እንዳንጀምር ይሄ እንትን እየሆነብን ነው፣ በስታክል እየሆነብን ነው። የሆነ ነገር ንገሩን፣ ይግላግሉን ነው እኛ እያልን ያለ ነው፣ እኛ የምንፈልገው እንደ ማንኛውም ጓደኞቻችን እየተማሩ እንዳሉት ሄደን በተመደብንበት ትምህርት ቤት መማር ነው የምንፈልገው። ጣት ሴት ሌላ ጥያቄ የለንም። ግን ይህንንም ለመመለስ ደግሞ ፈቃደኛ የሆነ አካል የለም ወይ? ፕሮሚስ የሆነ ነገር እየነገሩን ያልፉናል። ተጨባጭ ነገር አይነግሩንም። እኛ የምንፈልገው በማስረጃው ተጨባጭ የሆነ ነገር እና ብዙ ነገር እየደረሰብን ነው። ብዙ ስነ ልቦና ይጫና ቤተሰብ ውስጥ አሁን መሆን በጣም ትልቅ ነገር ነው። በዚህ ሰዓት ወጥተን እንደ ህግ ተማሪ ጁዲሻል ትሬኒንግ መውሰድ አለብን። ብዙ ነገር ማድረግ አለብን። አትሊስት መቀጠር እንኳን እንችላለን። ኦር ደግሞ ኢቭን ማስተርሱን መማር የሚፈልግ ሰው ማስተርሱን መማር ይችላል። ግን ምንም ነገር ወደ ኋላም ወደፊትም መራመድ አልቻንም፣ እና አትሊስት አንድ አካል መልስ እንዲሰጠን ነው የምንፈልገው ተጨባጭ የሆነ መልስ ከተማሪዎች ጋር ዛሬ የትምህርት ሚኒስቴርን ደጅ ሲጠኑ ያገኘዋቸውና ከወላጅ ተወካዮች መካከል የሆኑት ወይዘሮ ገነት ማሞም ቅሬታቸውን እንዲህ ሲሉ ገልጸዋል። መንግስት ከመቀሌ፣ ከአዲግራት፣ ከአክሱም፣ ከወልዲያ ከመጡት ተማሪዎች ከሶስት አራተኛ በላይ ተማሪዎችን በተለያየ ክልል መድቦ በአማራ ክልል በጎንደር፣ በደብረ ብርሃን፣ በባህር ዳር የተመደቡ ተማሪዎች ወደ ሶስት ሺህ በላይ የሚሆኑ ተማሪዎች እስካሁን ያለምንም ምደባ ተቀምጠዋል ለሰባት ወር ይኸው ትምህርት ሚኒስቴር በውጣ ውረድ እየወረዱ እየወጡ ነው ያሉት። ዩኒቨርሲቲዎቹ እኛ ባለብን በጦርነቱ ምክንያት ባጋጠመን ችግር ምክንያት አሁን ልንቀበል አንችልም፣ ቦታም የለንም ብለው መልስ ሰጥተዋል። እኔም ከወላጅ ተወካይ ነበርኩኝ። ከመጀመሪያው ጀምሬ ከተማሪዎቹ ጋር በመሆን የተለያዩ የስራ ኃላፊዎችን አናግረናቸኋል አሁን አንዴ ይመደባሉ፣ ይቀየርላቸዋል ይባላል። አንዴ መልሰው ይጠሯቸዋል፣ ጠብቁ ይባላል። አስር ቀን ጠብቁ፣ አንድ ሳምንት ጠብቁ፣ አስራ አምስት ቀን ጠብቁ እየተባለ ው ላለፈው ሰባት ወራት ያለምንም ውጤት ልጆቹ እየተሰቃዩ ነው ያሉት። በመቀሌ ዩኒቨርሲቲ የማርኬቲንግ ተመራቂ ተማሪ እንደነበር የሚገልጹት የልጃቸው ሁኔታ በእርሳቸውም ላይ ተጽዕኖ እየፈጠረ እንደሆነም ወይዘሮ ገነት ተናግረዋል። እነዚህ ልጆች በያልባሌ ቦታ አሁን በብስጭት ወደ ሌላ ሱስና ወደ ሌላ ነገር እየገቡ ነው ያሉት። በስነ ልቦናም እየሞቱ ነው ያሉት። ለአይምሮ ህመምም እየተዳረጉ ነው ያሉት። እኔም እንደ ወላጅ ተጎድቻለሁ። እኔ ራሴ በጣም በጣም በጣም ልጄ ሊመረቅ ነው፣ ሁለት ወር የሚቀረው ተማሪ ነው ለመመረቅ፣ ሊመረቅ ነው ብዬ አራት አምስት አመት የተደከመባቸው ልጆች ያለምንም እንትን ወደ ሌላ ችግር ውስጥ ሲገቡ እንደ ወላጅ የኔም ልብ ተሰብሯል፣ የኔም አይምሮ ተጎድቷል። ወደ ሌላ ምንም ላሰማራው አልችልም። የግል ዩኒቨርሲቲዎች እንኳ በዚህ ሰዓት ተቀብለው እንደ እንትን እንኳ ለማስጀመር ምንም ነገር የለም። ጓደኞቹ አሁን ተመራቂዎች የነበሩት ሀዋሳ፣ አርባ ምንጭ፣ ጅማ ምን የተመደቡት ሊጨርሱ አሁን ቀናቶች ነው የሚቀሯቸው። እሱ ግን ስቲል አሁን በቃ ተደፍሶ ጠዋት ማታ ነው የሚያለቅሰው። ይህን ነገር መንግስት በአፋጣኝ የትምህርት ሚኒስቴር ወደ አንድ ነገር ልጆቹን እንዲመድብልን አፋጣኝ ነገር እንዲወሰድልን አደራ ማለት ፈልጋለሁ እኔም የተማሪዎችንና የወላጆቻቸውን ቅሬታ በተመለከተ ከትምህርት ሚኒስቴር ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የሚኒስቴሩን ምላሽ ካገኘን ይዘን የምንመለስ ይሆናል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔዲ፣ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤን ወገ አሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። አሁን ወደ ቀጣዩ ጉዳይ እንሻገር። የሕዝብ ብዛት መጨመር፣ ቴክኖሎጂን ተጠቅሞ ተገልጋይ ጋር ለመድረስ አመች የሆነ ስርዓት አለመኖር ለጊዜና ለገንዘብ ብክነት ብሎም ጤናንና ሕይወትን እስከ ማጣት ያደርሳል። አሁን አሁን ላይ ኢትዮጵያ ውስጥ የሕክምና ስርዓትን በቴክኖሎጂ ለመደገፍ እንቅስቃሴዎች ተጀምረዋል። ለመሆኑ የጤና ስርዓት በቴክኖሎጂ የማዘመን ሂደቱ ምን ይመስላል? ያለው ጠቀሜታና ተግዳሮት ስትል የጠየቀችው ኤደን ገረመው በዘርፉ እየተንቀሳቀሰ የሚገኘው የኦርቤስ ሄልዝ ተቋም መስራችና ዋና ስራ አስፈጻሚ የሆኑትን ፓዚዮን ቸርነትን አነጋግራ ተከታዩን ዘገባ ታሰመናለች። የኢትዮጵያ የጤና ስርዓትን ለማዘመን የተለያዩ ጥረቶች እየተደረጉ ይገኛሉ። ይሁንና የሀገሪቱ የጤና ስርዓት አሁንም ድረስ ከፍተኛ የሆነ ክፍተት እንዳለበት ባለሙያዎችና ተገልጋዮች ያነሳሉ። ይህም በተመለከተ ያነጋገር ነውና ና ላለፉት አምስት ዓመታት የጤና መረጃ አቅርቦትን ለማሳለጥ አያያዙን ወደ ዲጂታል ለማዘመን ጥረት የሚያደርገው ኦርቢት ሄልዝ ኢትዮጵያ መስራችና ዋና ስራ አስፈጻሚ አዚዮን ቸርነት የጤና ስርዓቱን ለማዘመን የሚያስፈልግበትን ምክንያትና ጉዳይ እንዲህ ያብራራል። የጤና መረጃ አያያዝ እጅጉን አስፈላጊ ነው። ይህንን ተገንዝቦ አሁን ና ሚኒስቴር ወደ ዲጂታል ሄልዝ ስትራቴጂ ብሉፕሪንት የሚባሉ እንደ መዋቅር ያዘጋጃቸው ዶኪመንቶች አሉ። ስታንዳርዶች የተዘጋጁ ነው። ቢኮዝ ጥቅሙ በተለይ ኮቪድ ላይ ያየ ነው። ይሄ ነው። አንዳንዱ ነገር ቶሎ ማወቅ ያስፈልጋል። ቶሎ ካለወጥ ያ በሽታው እንዳይስፋፋ መከልከላት ይችል እና የጤና መረጃ አጠቃቀም ግንዛቤው በሀገር ደረጃም ካለው የዲጂታል ኢትዮጵያ ወይም ዲጂታል ኢኮኖሚ ከሚባለዋን ትልቅ ሀገራዊ መርህ አንጻር የጤናውን ደግሞ በዚህ መልኩ ማሳለፍ እና ወደፊት እንደሄድ ማድረግ እንደ ፕራዮሪቲ ተይዟል። ያ ማለት ቻሌንጅ የለም ማለት አይደለም። ግንዛቤ አለመኖር ቅድም እንደ ጥንቆት ማየት ወይም ደግሞ ባህሉም ይህ መረጃ ተደግፎ የምንሰራውን ስራ መስራት ላይ ገና ነው። የጤና ሥርዓቱ ላይ ቴክኖሎጂን በመጠቀም ሊቀረፉ የሚችሉ ብዙ የአገልግሎት ተግዳሮቶች አሉ። የኦርቢት ሄልዝ ኢትዮጵያ መስራችና ዋና ስራ አስፈጻሚው ጳዚዮን ታዲያ በአሁኑ ሰዓት በኢትዮጵያ አሉ የሚላቸውን ተግዳሮቶችም ያስረዳል። መረጃ አያያዝ አንዳንድ ጊዜ ሰዎች እንደ ቅንጦት አድርገው ያዩታል። ግን ምንድን ነው መረጃ አያያዝ አስተዋጽኦ በጣም በጣም ትልቅ ነው። ለምሳሌ ባንክ ሄደን የትኛውም ቅርንጫፍ ብንሄድ ይህን መረጃ በቀላሉ ማውጣት ይችላል። ባንኩ አካውንቴ ማውጣት ይችላለሁ፣ አክሰስ ይኖረኛል። ለገንዘብ ሕክምና ሲመጣ የጤና መረጃ በትክክል ቅርጽ ይዞ ካልተመዘገበና ካልተያዘ እንደኛ የታመመሰው ቶሎ አይደል? በስህተት ለምሳሌ ዩኒቨርስቲቲ ጸጓራ አለብ ይችላል ሌላ ጋ ተፋንጀት፣ በዚህ መካከል ሰው ሊሞት ይችላል። እሱም ደግሞ ሳይሆን ከምንም በላይ በጣም ዋጋ የሚያስከፍለው በጊዜ ያለማወቅ ነው። የሚያስፈልገው መረጃ በጊዜ ማወቅ። እንደዚህም ደግሞ ከአንድ ሆስፒታል ሌላ ሆስፒታል ሰው ሲሄድ አለው ኢንፎርሜሽን የመረጃው መረጃው በእጁ ላይ ቢሆን እንደ አዲስ አይታየም በየሄደበት ቦታ ግን መረጃ ደግሞ ማጣት ትልቅ ሸክም እንዳለ ቀላሉ ማየት ትችላለህ ኢትዮጵያ ላይ። ለዛም ደግሞ አንዱ ምልክት የትኛውም ሆስፒታል እንጂ ያለው ወረፋ መጉላላት ሚስዳግኖስ መደረግ ሁሉ እንደ እንደሸክም ሆኖ ህብረተሰቡ ላይ ተጭኗል። የተሳለጠና በቴክኖሎጂ የታገዘ የጤና ስርዓት መዘርጋቱ ተግዳሮት ቢኖርበትም የአቅርቦቱ ፍላጎት መኖሩን ይስማማሉ። አንደኛ መንግስት በመንደ መንግስት የሚያደርገው ኃላፊነት አለበት። ህብረተሰቡ በቂ መረጃ መስጠት፣ ራሱን ከተለያዩ በሽታዎች የሚጠብቅ ማድረግ፣ እንደዚህ ደግሞ ግልጋሎት መስጠት የመንግስት ትልቅ ኃላፊነት ነው። ነገር ግን የሚሰጡበት መንገድ ወይም ደግሞ እና ትልቅ በመንግስት ላይ በፖሊሲ ማውጣት ብቻ ሳይሆን ኢምፕሊሜንቴሽን ላይ ሰፖርት ማድረግ ባጀት ማስቀመጥ እነዚህ ነገሮች ያስፈልጋሉ። ያ ከሆነ በኋላ ግን ሰዎች የማያውቁትን ነገር ለሌላ ማስተላለፍ፣ ዶክተሮች፣ ነርሶች፣ ሌሎችም ራሳቸውን ሰፖርት ማድረግና ማዘጋጀት ያስፈልጋቸዋል የሚል እምነት አለ። ለዛም አሁን አንዳንድ ትምህርት ቤቶች እንደ ካሪኩለም ወስደውት ጤና ሲስተሞችን ማስተማር ጀምረዋል። እሱ በጣም አስፈላጊ ነው። ምክንያቱም ተገልጋዩ ደግሞ የመጀመሪያው ዩዘር የምንለው ዶክተሩ ነው። ነርሷ ነች። ሪሴፕሽኒስቶቹ ናቸው። ላብራቶሪ የሚሰሩት ሰዎች ወይ ራዲዮሎጂ የሚሰሩት ሰዎች ናቸው እና እነሱ ከቴክኖሎጂ የቀረቡ መሆናቸው አለማይባል ትልቅ ትልቅ ትልቅ አስተዋጽኦ አለው። አዚያን ታዲያ ዘርፉ በፍጥነት እያደገ እንዲመጣ በዚህ ዙሪያ የመንግስትና የግል ዘርፍ ሚናዎች ሊለዩ እንደሚገባ ጠቁሟል። ሁሉም ባለድርሻ አካላት የሚጠበቅበት ማድረግ አለበት። ትንሽ በኛ ሀገር ያለን ትልቅ ችግር ምንድን ነው? ለምሳሌ መንግስት ምንም ማድረግ ይሞክራል እኛ ትምህርት ሲስተም እንዘረጋለን ማዕቀፍ እንዘረጋለን ፖሊሲ እናወጣለን እኛ ሶፍትዌር ዴቨሎፕና እንደዚ አይነት ቴንደንሲ አለ። ግን አሁን አሁን ምንድን ነው መንግስት እንደ መንግስት ፖሊሲ መቅረጽ ላይ ሪሶርስ አቬላብል ማድረግ ወይም ደሞ አቅርቦት ላይ ሞኒተር ማድረግ ያስፈልጋል። ያሉትን ፕሮግረሶች እና መንግስት እንደ መንግስት ፎከስ ካደረገ ተው ባለበት ቦታ ሆኖ ሰርቪስ ማግኘት እንዲችል አቬላብል የሆነ ማስጠንቀቅ ያስፈልጋል። ከነግብ ያስፈልጋል እና የመንግስት በራሱ በኩል የተቀናጀ አሰራር ሲያደርግ ነው። ሌሎች ሰክሰስፉል የሆኑ ሀገሮችን ስንመለከት ከፕራይቬት ሴክተሩ ጋር ፕራይቬት ሴክተሩ ሰርቪስ እንደሚያቀርብ ሲታይ ፓርትነር ሲታይ ይወጣል ማለት ነው። የኢትዮጵያ የጤና ሚኒስቴር የሀገሪቱን የጤና ስርዓት በቴክኖሎጂ ለማዘመን እንደ ሮፓን አቆጣጠር በሁለት ሺ ሀያ አመተ ምህረት ጀምሮ የጤና ዲጂታል ኢኖቬሽን የትምህርት ማዕከልን ከፍቶ እየተንቀሳቀሰ ይገኛል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮቻችን እንዲሁም ተመልካቾቻችን በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮም ነው ወደ እናንተ እየቀረበ ያለው። ወደ ቀጣዩ ዘገባ እንሻገር። በአፍሪካ ትልቁ የጎዳና ላይ የአትሌቲክስ ፌስቲቫል እንደሆነ የሚነገርለት ታላቁ ሩጫ በኢትዮጵያ እሁድ ለት ለ21ኛ ጊዜ በአዲስ አበባ አካሄደው ውድድር ላይ የጀመረው የአረንጓዴ ዘመቻ ከ350 ኪሎ ግራም በላይ የሚመዝን ደረጃ ደረቅ ቆሻሻ ተሰብስበው እንደገና ጥቅም ላይ እንዲውል ማድረጉን አስታውቋል። በ21 ዓመታት ታሪኩ ለመጀመሪያ ጊዜ አረንጓዴ ዘመቻን የተቀላቀለው ታላቁ ሩጫ በቀጣይ በሀገሪቱ ላይ የሚያካሂዳቸው ውድድሮች የአካባቢ ጥበቃን ታሳቢ ያደረጉና የኅብረተሰቡን ግንዛቤ የሚያሰፉ መሆናቸውንም ገልጿል። ስመኝ ሸቆዬ በታላቁ ሩጫ ስለተከናወነው የአረንጓዴ ዘመቻና ጅማሮ ያመጣውንም ውጤት ለማወቅ ከታላቁ ሩጫ በኢትዮጵያ የኦፕሬሽን ዳይሬክተር አቶ ዳግም ተሾመ ጋር ቆይታ አድርጋለች። እንደሚከተለው ይቀርባል። በዓለም ላይ ከሚደረጉ አስደሳች ውድድሮች አንዱ መሆኑ የሚነገርለት ታላቁ ሩጫ የአረንጓዴነትን ዘመቻ እንዴት እንደተቀላቀለ፣ ሀሳቡ እንዴት እንደመጣ በአጭሩ ንገረን። ብዙ የተለያዩ ከኛ በፊት የተጀመሩ ትልልቅ ውድድሮችንም በተለያየ ጊዜ እየሄድንም በቴሌቪዥንም እናያለን እና አሁን አሁን ትልልቆቹ ውድድሮች ወደዚህ ወደ አረንጓዴ ሩጫነት የመቀየር አዝማሚያ አላቸው። ስለዚህ ዘንድሮ እኛም ለምን በተቻለ መጠን ውድድራችንን አረንጓዴ ውድድር አናደርገውም? ማድረግ የምንችላቸው ነገሮች አሉ። በኛ በኛ አቅም ባለንበት ሀገራችን ባለነች ባለችበት ደረጃ በተወሰነ መልኩ ትንሽ ጥረት ካደረግን ልና ልናሳካቸው የምንችላቸው ነገሮች ስላሉ አ ዘንድሮ ጀምረ ነው እየቀጠልንበት እያሻሻል ነው እንሄዳለን ብለን እያስብ ነው። እና ዘንድሮ የጀመር ነው አረንጓዴ ሩጫ ምን ማለት ነው? አረንጓዴ ሩጫ እንግዲህ በተቻለ መጠን የምናካሂደው ውድድር የተፈጥሮ ሀብት ላይ የሚያደርሰውን ጉዳት በተቻለ መጠን ወደ ዜሮ ለማድረስ መጣር ማለት ነው። በተቻለ መጠን የካርበን ልቀትን መቀነስ፣ አካባቢን አለመበከል አካባቢን የሚበክሉ ነገሮች በውድድር ላይ ላለመጠቀም በተቻለ መጠን መቀነስ ነው። ለእኛ እንደ አረንጓዴ ብቻ እና ይህንንም ስናደርግ አምስት ዘርፎችን መርጠን እነዛ ላይ ለመስራት ነበረ ያቀር ነው ከሞላ ጎደል አብዛኞቹን አሳክተናል። ያ ወደፊት ነው የምንቀጥላቸው ይሆናል። እንግዲህ ካደረጋችሁት ነገር አንዱ ባለፈው እሁድ በተካሄደው የታላቁ ሩጫ ላይ ለመጀመሪያ ጊዜ የኤሌክትሪክ መኪናዎች ጥቅም ላይ እንዲውሉ አድርጓችኋል። ና በምን መልኩ ነው የኤሌክትሪክ መኪናዎች ጥቅም ላይ የዋሉት? ወይም ደግሞ ያንን ማድረጋችሁ አላማው ምንድን ነው? የአካባቢ ጥበቃ ላይ ከምንሰራባቸው ብዙ ዘርፎቻችን አንደኛው የካርበን ልቀትን መቀነስ ነው። ስለዚህ የካርበን ልቀትን መቀነስን በምን መልኩ ነው ያደረግነው? አንድ ተሳታፊዎች በተቻለ መጠን የውድድሩ መነሻ መድረሻ አካባቢ የሚኖሩ ከሆነ በእግራቸው እንዲመጡ ወክ አድርገው፣ ሁለተኛ የሕዝብ ትራንስፖርት እንዲጠቀሙ በተቻለ መጠን በጋራ ትራንስፖርት በተጠቀሙ ቁጥር የካርበን ልቀትን መቀነስ ነው። ሌላኛው ግን አትሌቶችን የምንመራባቸው ውድድር የውድድር መኪኖች ነበሩ። ብዙ ጊዜ እነሱም በነዳጅ በጋዝ የሚሰሩ መኪኖች ነበሩ። ስለዚህ ዘንድሮ የኤሌክትሪክ መኪናን በሚጠቀም አትሌቶቹን ለመምራት የካርበን ልቀት ስለማይኖራቸው በኤሌክትሪክ ስለሚሰሩ ያንን ነገር እንደ አንድ እንደ ማሳያ፣ ሁለተኛ ለሰዎችም እንደ ማስተማሪያም ይሆናል በሚል የተጠቀም ነው። አሁንም በሁለት በተደረገው ሩጫ ላይ ለመጀመሪያ ጊዜ የመሮጫ ቲሸርቶቹ ጀምሮ ለአካባቢ ጥበቃ ተስማሚ የሆኑ ምርቶችን የተጠቀማችሁት። ለምሳሌ ወረቀቶችን በብዛት ላለመጠቀም ሞክራችኋል። የሚጣሉ የፕላስቲክ ጠርሙሶችንም እንዲሁ ተሰብስበው እንደገና ጥቅም ላይ እንዲውሉ ለማድረግ ሞክራችኋል። ምን ያክል ስኬታማ ነበር? እንግዲህ ከአምስቱ ፒላሮች አንደኛው በተቻለ መጠን ሪሳይክል የሚደረጉ ነገሮችን ሪሳይክል ማድረግ የሚል ነው። ይህንን አብረን የምንሰራው ፔትኮ የሚባል የሀገር ኤንጂኦ አለ። የተቋቋመውም ከትልልቅ የፕላስቲክ አምራች ድርጅቶች ኃላፊነት ይሰማናል ብለው ያቋቋሙት ነ ኮካኮላ ፋብሪካ አርኪ ውሃ እና የተለያዩ ሌሎች ድርጅቶች በግብረ ሰናይ የድርጅትነት ያቋቋሙት ነው። ከተለያዩ ደረቅ ቆሻሻ ከሚሰበስቡ እና ሪሳይክል ከሚያደርጉ ድርጅቶች ጋር አብሮ ይሰራል። በዚህ ውድድር ላይ ብቻ ዛሬ በደረሰን ሪፖርት ወደ ሶስት መቶ ሀምሳ ኪሎ ግራም የደረቅ ቆሻሻ ተሰብስቦ ሪሳይክል ለመደረግ በግብአትነት አገልግሏል እና ለእኛ ይሄ እንደ ትልቅ አቺቭመንት ነው። ዘንድሮ ዘንድሮ እንግዲህ የተሳታፊው ቁጥር ውድድሩን የጨረሰው ወደ ሀያ ሺህ የሚጠጋ ነው። በውድድሩ ምክንያት ለተሳታፊዎች በሚሰጡ የውሃ የፕላስቲክ ጠርሙሶች ምክንያት ለአካባቢ ብክለት ጠንቅ ከመሆን ይልቅ ወደ ተጨማሪ ወደ ለኢኮኖሚ ውስጥ እንዲገቡ በዚህ መልኩ ሪሳይክል እየተደረጉ እንዲገቡ ያደርጋል ማለት ነው። ዘንድሮ ጥሩ ተሳክቶልናል ብለን እናስባለን። እንዳልሹ ወረቀት ላለመስጠት በተቻለ መጠን ምዝገባችንን ተሳታፊዎች በስልክ እንዲመዘግቡ አድርገናል። እዚህ የምንሰጣቸውንም መረጃ በፊት መጽሔት አሳትመን እንሰጥ የነበረውን የመጽሔቱን ሶፍት ኮፒውን ለእያንዳንዱ ተሳታፊ በስልካቸው እንዲደርስ አድርገናል። ፕላስቲክ በፕላስቲክ ባግ ቲሸርቶችን እንሰጥ ነበር። ቲሸርቶች በጨርቅ ባግ እንዲሰጡ አድርገናል። ቲሸርቶቹ ደግሞ ሪሳይክል ሊደረግ ከሚችል ማቴሪያል እንዲሰሩ አድርገናል። ስለዚህ እነዚህ እነዚህ ነገሮች በቻለ መጠን ወደ አስር ነው ነገር እየመሩ ነው። ብለን አሁን ቀደም ሲል ጠቀስ እንዳደረግከው ወረቀትን ላለመጠቀም በምታደርጉት ጥረት በኢንተርኔት አማካኝነት ምዝገባ ለማድረግ ሞክራቸዋል። ይሄ ምናልባት የኢንተርኔት ተደራሽነት ዝቅተኛ በሆነበት ሀገር ላይ የተሳታፊዎችን ቁጥር አልቀነሰባችሁም ወይስ ሌሎች አማራጮች ነበሩ? የውድድሩ ተሳታፊ አብዛኛው ሰው ዘጠና አምስት ዘጠና ስድስት ፐርሰንቱ አዲስ አበባ ውስጥ የሚኖር ነው። ስልክ ደግሞ ስማርትፎን የማይጠቀሙ ሰው በጣም ትንሽ ነው። ስለዚህ ኢንተርኔትም ሲባል ደግሞ ሶፊስቲኬት እንዳይሆን በቀላሉ በቴሌግራም ቻናል እንዲመዘገቡ ነው ያደረግ ነው። ስለዚህ ፎርሞችን ሞልቶ የአሞሌ የክፍያ ሲስተም ወይ በስልኩ መክፈል ይችላል። ካልሆነ ደግሞ የትኛውም የዳሽን ባንክ ብራንች ሄዶ ክፍያ መክፈል የሚችልበት ዘዴ ስለነበረ የተጠቃሚው ቁጥር አልቀነሰብንም። የዘንድሮ ተሳታፊ የተመዘገበው ሰው ቁጥር ምን ያክል ነበረ? ሀያ አምስት ሺህ ሰው ነበር የመዘገብነው። ውድድሩን የጨረሰው ወደ አስራ ስምንት ሺህ አካባቢ ሰው ነው። እነዚህ ተሳታፊዎች እንግዲህ ይሄ በዋናነት በዘመቻ መልክ እያስተዋወቃችሁት ያላችሁት የአረንጓዴነትን ዘመቻ ምን ያክል ሰው ተደርቶታል? ምን ያክልስ ተሳታፊ ነበር ትላላችሁ? እንግዲህ ይሄ ነገር ለእኛ አዲስ ብዙ ስራ እንደሚጠበቅብን ያሳያል። ምክንያቱም ከሌሎች አመታት በተለየ መልኩ ወደ መቶ ሰዎች በውድድሩ መንገድ ላይ የተለየ ዩኒፎርም ለብሰው በየሁለት መቶ ሀምሳ ሜትሩ የሚጣሉ ቆሻሻዎችን በአግባቡ የቆሻሻ መጣያዎች ውስጥ እንዲጥሉ ትልልቅ የቆሻሻ መጣያዎች አዘጋጅተው ሲጠብቁ ነበር። የውድድሩ መጨረሻ ላይም ከሜዳሊያ ከተወሰደ በኋላ ውሃ ሲሰጥ እዛም አካባቢ ብዙ ሰዎች ነበሩ ያንን ሲያደርጉ የነበሩ ቻለ መጠን ሰው ወደ ቆሻሻ መጠያ ቆሻሻዎችን ሊጥል ዝም ብሎ ያገኘው ቦታ እንዳይጥል ምልክት ሲሰጡ ሲያስተባብሩ የነበሩ። ከእኛም ከውድድር ከመድረኩም ብዙ መረጃዎችን ሰጥ ነበር። ከዛ በፊትም ከውድድሩም ቀን በፊት በተለያዩ በምና ተሳታፊዎቻችንን ልናገኝባቸው በምንችላቸው ጊዜዎች በሙሉ ያንን ነገር ስናደርግ ነበር። ውድድሩ ሁለት ሰዓት ጀምሮ ስድስት ሰዓት አካባቢ መስቀል አደባባይን ያነሳነውን ፎቶ ማሳየት ይቻል። ውድድር የተካሄደበት ሳይሆን ሰውም የሚያልፍበት ሳያለፍበት እንኳን አይመስልም። በደንብ ተጠርቶ ነበር። ስለዚህ ለእኛ እንደ ውድድር አዘጋጅ ጥሩ አቺቭመንት ነበር። ግን የተወሰኑ አመታት በደንብ ለሰው ማስተማር እንዳለብን ትምህርት ወስደንበታል። ስመኝሽንና እንግዳዋን አቶ ዳግም ተሾመን እናመሰግናለን። በነገራችን ላይ አድማጮቻችን፣ ተመልካቾቻችን ስመኝሽ ከአቶ ዳግም ጋር የጀመረችው ቃለ ምልልስ በነገ ዕለትም ይቀጥላል። ቀጣዩን ክፍል እንድታዳምጡ እንጋብዛለን። ጋቢና ቢናቤ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ ም ጀምሮ በኢትዮ ሳት በሳተላይት ኤን ኤስ ኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩንሲ 11605 ጊጋሃርዝ በኤፍኢሲ 56ኛ በሲምቦል ሬት 450 ኤምስዋይኤም ኤስ በዳውንሊንክ ፖላራይዜሽን ሆሪዞንታል ሞዱሌሽን ዲቪቢኤስ2 ወይም ኪውፒኤስኬ ላይ ያገኙናል። ጋቢና ቬ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ.ም ጀምሮ በሬዲዮ ቴሌቪዥን በኢትዮሳት ላይ ይጠብቁን። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግደው ኤልያስ አስማሪያ ደግሞ በድምፅና ምስል ምህንድስናው እስካሁን ድረስ አብረናችሁ ነበርን። ከትዊተርና ፌስቡክ አድራሻዎቻችን በተጨማሪ በኢሜይል ጋቢና አት ቪኦኤ ኒውስ ዳትካም ካም ብላችሁ አስተያየታችሁን ላኩልን። የነገሰ በለላሁኑ እናመሰግናለን። መልካም ምሽት ይሁንላችሁ።